ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጠቅላይ አቃቤ ህግ በአዋጅ ተቋቋመ። የፍትህ ሚኒስቴር ደግሞ ፈረሰ። የጠቅላይ አቃቢ ሕግ አድረጃጀት በሀገሪቱ መኖር እንዳለበት መልሷል። በተለይም ሽብርተኝነት፣ የሀገር ክህደት፣ ከባድ የሰው ግድያ፣ ሙስና ና ሌሎች ትልልቅ ወንጀሎችን በተመለከተ የመመርመር፣ የመክሰስ ና የመከራከር ጉዳይ ለጠቅላይ አቃቢ ሕግ መሰጠት አለበት ብሎ የወንጀል ፍትህ አስተዳደር ፖሊሲ ይመልሶታል። አቶ ጌታቸው አምባዬ የኢትዮጵያ ፍትህ ሚኒስትር ናቸው። በእኛ ሀገራችን ከፍተኛ የሆነ የፍትህ መጓተት እንዳለም ያከራክር አይደለም። ይሄም በማናቸውም መመዘኛ ተቀባይነት ያለው ነገር አይደለም። መንግስት ዜጎች የተፋጠነ ፍትህ እንዲያገኙ መስራት መቻል አለበት። እኚህኛው ደግሞ አቶ አመሃ መኮንን ይባላሉ፣ የህግ ባለሙያ ናቸው። ሙሉ ዘገባውን በእለቱ አብይ ርዕስ ይዘናል። ፓናማ ፔፐርስ በመባል የሚታወቀው የበርካታ አለም መሪዎችና ባለጸጎች ሚስጥር ያለበት ሰነድ የህዝብና ምኔት ያሳጣል ዜጎችም ለሀገራቸው ትምህርት ቤቶች መንገዶችና ሌሎች ተቋማት ግንባታ የሚያደርጉትን አስተዋጽኦ ይገድባል፣ ቀረጥ ከመክፈልም ይቆጠባሉ ሲሉ የዓለም ባንኩ ሁለተኛ ከፍተኛ ባለሥልጣን አስታወቁ። የዚህንም ዝርዝር ይዘናል። ለምሽቱ ካሉን የዓለም ዜናዎች ውስጥ የደቡብ ሱዳን ምክትል ፕሬዝደንትነቱን የሚይዙት የአማጽያኑ መሪ ሪያክ ማሻር በጥቂት ቀናት ውስጥ ጁባ ይገባሉ ተብሎ ይጠበቃል። ስለ አቀባበላቸውና መቼ ቃለ መሀላ እንደሚያደርጉ ግን በመንግስቱና በተቃዋሚዎቹ ዘንድ እስካሁን ስምምነት እንደሌለ ነው የሚወራው። በማሊ በቦርኪና ፋሶና ባይቮሪ ኮስት ሆቴሎች ላይ የአሸባሪ ጥቃት ከተደጋገመ ወዲህ ምዕራብ አፍሪቃ በተጠንቀቅ ሁኔታ ላይ ነው የምትገኘው። በዚህም ላይ ዜና ይኖረናል። በወቅታዊ የኢትዮጵያ ርዕሰ ጉዳዮች ላይ የሚያተኩረው የሰጥ አገባ ክርክርና ሳምንታዊ አፍሪቃ በጋዜጦች በሁለተኛው አጋማሽ ጠብቋቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ አርብ ሚያዝያ 7 2008 ዓ ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና ቆንጂት ታየ ነን። የፕሮግራሙ መሪ ንጉሱ ታምሬ ነው። አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜናዎች የደቡብ ሱዳን ምክትል ፕሬዚደንት የሚሆኑት የአማጽያኑ መሪ ሪያክ ማቻር በጥቂት ቀናት ውስጥ ዋና ከተማዋ ጁባ ይገባሉ ተብሎ ይጠበቃል። ይሁንና እንዴት ያለ አቀባበል እንደሚደረግላቸው፣ መቼ ቃለ መሀላቸውን እንደሚፈጽሙ በመንግስቱና በተቃዋሚዎቹ ዘንድ እስካሁን የተደረገ አግባብ እንደሌለ ነው የሚነገረው። የተቃዋሚው ኤስፒኤልኤም ቃል አቀባይ ዊሊያም ኢስኬል መሪያቸው የፊታችን ሰኞ ጁባ እንደሚገቡ ተስፋ አደርጋለሁ ብለዋል። ይሁን እንጂ ሁለቱ ወገኖች ስለሚደረገው አቀባበል አሁንም ዝግጅቱ አልተጠናቀቀም ነው ያሉት። በእኛ በኩል ያለን ስጋት እንደሚከተለው ነው ካሉ በኋላ ቃል አቀባዩ የገቡ ዕለት ማለት ማሻር ቃለ መሐላ ሊፈጽሙ ይገባል። የዛን ዕለት አስቸኳይ ጊዜ አዋጁ መነሳት አለበት። ጁባ ከጦር ሰራዊት ነጻ መሆኗ በተኩስ አቁምና የሽግግር ወቅት ጸጥታ ተቆጣጣሪው አካል መረጋገጥ አለበት ብለዋል ጁባ በሰላም ውሉ በተጠቀሰው መሰረት ከወታደራዊ ኃይል ነጻ መሆኗ ላይ አልረካንም ገና ሲሉ ቃል አቀባዩ ጨምረው አመልክተዋል። የሀገሪቱ የማስታወቂያ ሚኒስትር ማይክል ማኮ ግን ጦሩን የማስወጣቱን ስራ አጠናቀናል ይላሉ። የአማጽያኑ ቃል አቀባይ ማቻር ከመግባታቸው በፊት በተቆጣጣሪው አካል ይረጋገጥልን ብለዋል። የሰላም ውሉን ተግባራዊነት እንዲቆጣጠር የተሰየመው የጋራ ተቆጣጣሪና ገምጋሚ ኮሚሽን ባለስልጣናትን አስተያየት ለማግኘት ለጊዜው አልተቻለም። በማሊ በቦርኪና ፋሶና ባይቮሪኮስት ሆቴሎች ላይ የአሸባሪ ጥቃቶች ከተደጋገሙ ወዲህ ምዕራብ አፍሪቃ በተጠንቀቅ ሁኔታ ላይ ትገኛለች። አሁን ደግሞ ሾልከው የወጡ የጸጥታ ጉዳይ ሰነዶች እንዳመለከቱት ጋናና ቶጎ ከአልቃይዳ ጋር የተሳሰረው ጽንፈኛ ቡድን ቀጣዮቹ ኢላማ ናቸው። የጋና ፕሬዚደንት ጆን ማሃማ የሀገሪቱ ሕዝብ እንዲረጋጋ መክረዋል። የአሜሪካ ድምጽ ራዲዮ ዘጋቢ ፍራንቼስካ ካክራ ፎርሶን ከአክራ የላከችውን ዘገባ አዳነች ፍሳይ ታቀርባለች። ሾልኮ የወጣው ሰነድ ከብሔራዊ የጸጥታ ካውንስል ሴክረታሪያት የተገኘ የስለላ ዘገባን የሚጠቅስ ሲሆን ጋና ላይ ሊፈጸም የሚችለው የሽብር ጥቃት ችላ ሊባል የሚችል ነገር አይደለም ይላል። ደብዳቤው ለጋና ኢሚግሬሽን አገልግሎት የተላከ ነው ሰነዱ ድንበር ላይ ከፍተኛ ቁጥጥር እንዲደረግ ጥሪ ያቀርባል ከማሊ ከኒጀር ና ከሊቢያ የሚገኙ ሰዎችን አጥብቆ መከታተል እንደሚያስፈልግ ይመክራል ሾልኮ ወጣ የተባለው ሰነድ መጀመሪያ ላይ የታየው በማኅበረሰባዊ ሚዲያ ላይ ነበር ከዚያ በኋላ ሰነዱ በአገር ውስጥ የዜና መገናኛ አውታሮች ወጣ የጋናው ፕሬዚደንት ጆን መሀማ ትላንት በሬዲዮ ባደረጉት ንግግር ሀገሪቱን የማረጋጋት ጥሪ አቅርበዋል። የራሳችንን ልዩ ኃይሎች ያሰልጥነናል። በአሁኑ ወቅት ከሰለጠኑት ልዩ ኃይሎች መካከል በርከት ያሉት በተጠንቀቅ ላይ ይገኛሉ። ሊገጥመን የሚችል ማንኛውንም አይነት አደጋ እየተዘጋጀንበት ነው። ይህንና ሕዝቡንም በንቃት እንዲከታተል ያስፈልጋል ነው የሚሉት። ከአልቃይዳ ጋር የተሳሰረው እስላማዊ ማግረብ የተባለው ቡድን ከአብጃን ወጣ ብሎ በባህር ዳር በሚገኝ መዝናኛ ቦታ ላይ ጥቃት ከፍቶ 19 ሰዎች ከተገደሉ በኋላ የጋና መንግስት ሀገሪቱ በተጠንቀቅ ላይ እንድትሆን አድርጓል። ሾልኮ የወጣው ሰነድ እንደሚለው ከአይቨሪኮስ የተገኘው መረጃ ጥቃቱን ያስተባበረው ሰው ያለውን ያካትታል። በጋና ጥቃት የማካሄድ አላማ ያላቸው ሰዎች በኒጀር በተመዘገበች አራት በአራት መኪና ጋና እንደገቡ መረጃው ያመለክታል። አጥቂዎቹ ፈንጂዎችና ሌሎች መሳሪያዎች ተለዋጭ የመኪና ጎማ በሚቀመጥበት ቦታ ላይ እንደደበቁ ሰነዱ ጠቁሟል። ፕሬዚደንት መሐማ የመረጃው ሾልኮ መውጣት እንዳሳዘናቸው ገልጸዋል። እንዲህ በግላጭ መውጣት አልነበረበትም ብለዋል። አያይዘውም ፕሬዚዳንቱ እያንዳንዷ የምዕራብ አፍሪካ ሀገር አደጋ ይጠብቃታል፣ እኛ ደግሞ ከውጭ ብቻ ሳይሆን ከሀገር ውስጥም አደጋ ተደቅኖብናል ከአሸባሪ ቡድኖች ጋር የተቀላቀሉ ዜጎቻችን እንዳሉ ማስረጃ አለን ብለዋል። የዘጠና ሁለት አመቱ የዝምባብዌው ፕሬዚዳንት ሮበርት ሙጋቤ ስልጣናቸውን እንዲለቁ ተቃዋሚዎች ያቀረቡትን ጥያቄ ገዢው ፓርቲ ውድቅ አደረገው። ተቃዋሚዎቹ ጥያቄውን ያቀረቡት ትናንት ከበርካታ አመታት በኋላ የመጀመሪያ የሆነውን የተቃውሞ ሰልፍ ባካሄዱበት ወቅት ነው። የዛኑ ፒኤፍ ፓርቲ ቃል አቀባይ ሲሞን ካያ ሞዮ ለመንግስት ሄራልድ ጋዜጣ በሰጡት ቃል ፕሬዚዳንቱ ስልጣን የያዙት በዲሞክራሲያዊ መንገድ ተመርጠው ነው። ተቃዋሚዎችም ተወዳድረው ማሸነፍ እንጂ ስልጣን ልቀቁ ማለት አይገባቸውም ብለዋል። ሙጋቤ እንደገና ይወዳደራሉ ተብሎ በሚጠበቅበት በሚቀጥለው እንደ አውሮፓውያን የዘመን አቆጣጠር 2018 ምርጫም ህዝቡ አሁንም ይቆዩልን ካለ ይመርጣቸዋል ብለዋል ቃል አቀባዩ። ትናንት ሐሙስ በዋና ከተማዋ ሀራሬ ከሁለት ሺህ የሚበልጡ በሞርጋን ሻንጌራይ የሚመራው የኤምዲሲ ፓርቲ ደጋፊዎች የተቃውሞ ሰልፉን አካሂደዋል። ለወትሮ በአገሪቱ ክልል የሆነውን ክልክል የሆነውን የተቃውሞ ሰልፍ እንዲበትን ፖሊስ የሚጠራ ሲሆን የትናንቱ ሰልፍ ተከልክሎ እንደነበር ነገር ግን እቅዱን ፍርድ ቤቱ ትናንት ውድቅ እንዳደረገው ነው የተገለጠው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ግብጽ ውስጥ ሁለቱ ደሴቶች ለሳውዲ አረቢያ በመሰጠታቸው ምክንያት ውጥረቱ እያየለመቶ ዛሬ የተቃውሞ ሰልፍ ለማድረግ የወጡ ሰዎችን የጸጥታ ኃይሎች በአስለቃሽ ጋዝና በወታደሮች በማጠር በትነዋቸዋል። ካይሮ ውስጥ አሁንም የተቃውሞ ሰልፍ መካሄድ ከሚፈቀድባቸው ጥቂት አካባቢዎች አንዱ በሆነው ጆርናሊስት ሲንዲኬት ጽህፈት ቤት ደጃፍ ዛሬ በብዙ መቶ የተቆጠሩ ሰዎች ጸረ መንግስት መፈክሮችን ሲያሰሙ ፖሊሶች ቀኑን ሙሉ ከዚያው ሳይንቀሳቀሱ ውለዋል። ቲራንና ሳናፊር የተባሉት ደሴቶች መሰጠታቸውን የተቃወሙ ሰዎች መንግስት ስልጣን ይልቀቅ፣ አዋድ መሬቱን ሸጠው የሚሉ መፈክሮችን ሲያሰሙ ነበር። የግብጽ መንግስት በበኩሉ ሳዑዲ አረቢያ የደሴቶቹ ህጋዊና ታሪካዊ ባለቤት ስለሆነች መለስንላት እንጂ አልሰጠናትም በማለት ተከራክሯል። ተቃዋሚዎች ይህን ጉዳይ ህዝቡንም ሆነ አዲስ የተመረጠውን ፓርላማ አላማከራችሁም ሲሉ ነው የተቃወሙት። የዩናይት ስቴትሱ ዲሞክራቲክ ፓርቲ የጩ ፕሬዝዳንታዊ ተፎካካሪ የቨርመንቱ ግዛት የመወሰኛው ምክር ቤት አባል በርኒ ሳንደርስና የቀድሞዋ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ትናንት ማምሻው ላይ በቀጥታ የቴሌቪዥን ስርጭት ብርቱ ክርክር ያካሂደዋል። ክርክሩ የተካሄደው በሚቀጥለው ሳምንት ማክሰኞ ዕለት በፕሬዚዳንታዊ ፉክክሩ ትልቅ ስፍራ የተሰጠው የኒውዮርኩ ቅድመ ምርጫ ዋዜማ ነው። ሁለቱ እጩዎች የኒውዮርኳ ብሩክሊን ቀበሌ መድረክ ላይ አንደኛው በሌላው አስተያየት ላይ ብርቱ ትችት ሲዘነዝሩ አምሽተዋል። ክሊንተን ለፕሬዚዳንትነት ብቁ አይደሉም ብለው በቅርብ ሳምንታት ነቀፋ አሰምተው የነበሩት በርኒ ሳንደርስ በትናንቱ ክርክር ላይ ግን እሺ፣ ብቁ ናቸው እቀበላለሁ፣ ግን አስተያየታቸው ወይም ውሳኔያቸው ላይ ጥያቄ አለኝ ነው ያሉት። የኢራቁን ጦርነት መደገፋቸው የምረጡኝ ዘመቻ ገንዘብ ከዎል ስትሪት ባንኮችና ኩባንያዎች መቀበላቸው ተገቢ አይደለም ሲሉ ሳንደርስ ዘርዝረዋል። የበርኒ ሳንደርስ ዘመቻ የሐሰት ወሬ እየነዛብኝ ነው ያሉት ክሊንተን በበኩላቸው የኒውዮርክ ሕዝብ ሁለት ጊዜ ለመወሰኛው ምክር ቤት ተወካይነት፣ ፕሬዚዳንት ባራክ ኦባማም ለውጭ ጉዳይ ሚኒስትርነት የመረጡኝ ሰው ነኝ ብለዋል። ትክክለኛ አስተሳሰብ ወይም ሚዛን አለኝ ነው ያሉት ክሊንተን ሳንደርስ የውጭ ጉዳይ ፖሊሲ እውቀታቸው ደካማ ነው ሲሉም ተችተዋል። የዩናይትድ ስቴትስ መንግስት ግዙፉ ዓለም አቀፍ የዜና አውታር ለሆነው ለአሜሪካ ድምፅ አዲስ ዋና ዲሬክተር ተሾመ። አዲሷ ዋና ዲሬክተር አማንዳ በነት የፑልትሰር ሽልማት አሸናፊ የሆኑ የምርመራ ጋዜጠኛና ጸሐፊም ናቸው። የቪኦኤና ሌሎችም አራት የዜና ተቋማት የበላይ ተመልካች የሆነው የብሮድካስቲንግ የገዥዎች ቦርድ ዛሬ እንዳስታወቀው አዲሷ የቪኦኤ ዋና ዲሬክተር ቃለ መሐላ ፈጽመው ስራቸውን በይፋ የሚጀምሩት የፊታችን ሰኞ ሚያዝያ 10 2008 ዓ ም ይሆናል። በኔት ለብሉምበርግ ኒውስ፣ ለፊላደልፊያ ኢንኳይረር፣ ለዎል ስትሪት ጆርናል እና ሌሎችም መገናኛ ብዙኃን የሰሩ ሰው ናቸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በርከት ያሉ ቅንብሮች በሁለተኛው አጋማሽ ጠብቋችኋል። ሌሎችም ዘገባዎች አሉን። ታዲያ እንደወትረው ሁሉ በዚህ ሰዓት የሚቀርበው አሁን ቀጣዩ የዕለቱ አቢይ ርዕስ ነው። ጠቅላይ አቃቤ ሕግ በአዋጅ ተቋቋመ፣ የፍትህ ሚኒስቴር ደግሞ ፈረሰ፣ ይላል አቢይ ርዕሳችን። የሕዝብ ተወካዮች ፍርድ ቤት ትላንት ባካሄደው ስብሰባ ላይ ነው ጠቅላይ አቃቤ ሕግን የሚያቋቁምና ፍትህ ሚኒስቴርን ደግሞ የሚያፈርስ አዋጅ ያጸደቀው። እስክንድር ፍሬው አጠር ያለውን የዚህን ዘገባ ዝርዝር ልኳል። በ1985 ዓ ም በአዋጅ ቁጥር 39 ተቋቁሞ የነበረውና በ1986 እንደገና የፈረሰው የጠቅላይ አቃቤ ህግ ጽህፈት ቤት ዳግም በአዋጅ ተቋቁሟል። በፍትህ ሚኒስቴር ውስጥ የአንድ መምሪያ ያህል ብቻ ይሰራ እንደነበር ይህም ነፃ ህልውናውን እንዳሳጠው የሚገልጹ ባለሙያዎች ስልጣኑም ለተለያዩ ተቋማት ጭምር ተሰጥቶ መቆየቱን ይናገራሉ። የአዋጁን መጽደቅ አስመልክተው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ማብራሪያ የሰጡት የፍትህ ሚኒስትሩ ጌታቸው አምባይ ጠቅላይ አቃቤ ህግ ራሱን ችሎ የመቋቋሙ አንዱ ምክንያት ይሄው እንደሆነ አስረድተዋል። የመመርመርና የክስ መመስረት ጉዳይ በተለያዩ ተቋማት ተበታትኖ ሲሰጥ የቆየ ጉዳይ ነው። በመደበኛው አቃቤ ህግ፣ በጸረ ሙስና፣ በገቢዎች ጉምሩክ ባለስልጣን ና በሸማቾች ባለስልጣን ተከፋፍሎ የነበረ ከመሆኑ ጋር ተያይዞ መሰረታዊ ችግሮች የታዩበት መሆኑን በግምገማ የታየ ነው። አንደኛውና መሰረታዊ ጉዳይ እነዚህ የህግ የማስከበር ጉዳዮች ወጥነት ባለው መንገድ የመሰራቱ ሁኔታ ከተቋም ተቋም የሚለያዩ በመሆኑ የተነሳ በስራዎቹ ላይ የሚያመጣው እንቅፋትነት አንዱ መሰረታዊ ችግር ነው። ይህን ተከትሎ የሚታየው ቀልጣፋና ውጤታማ የሆነ አገልግሎት በመስጠት ረገድ ከተቋም ተቋም የሚታየው አገልግሎትም በዛው መሰረት ችግር ያለበት ነው። የአሁኑ አደረጃጀት ግን የተሻለ ሁኔታ እንደሚፈጠር ሚኒስትሩ አስረድተዋል። ጠቅላይ አቃቤ ሕግ እንደ ሚኒስቴር መስሪያ ቤት እንደሚቋቋም የሚኒስትሮች ምክር ቤትም አባል እንደሚሆን ተጠቅሷል። ዋና አቃቤ ሕጉም በጠቅላይ ሚኒስትሩ አቅራቢነት በፓርላማው እንደሚሾሙ ተመልክቷል። የአቃቤ ሕግነት ስልጣን ተሰጥቷቸው የቆዩ ተቋማት ስልጣንና ተግባር ወደ አዲሱ ጠቅላይ አቃቤ ሕግ እንደሚዞርም ሚኒስትሩ አብራርተዋል። የአዲሱ አደረጃጀት እንግዲህ ያው በፍትህ ሚኒስትር በ9 16 አዋጅ ቁጥር 916 ላይ የተሰጡ ስልጣና ተግባር ወደ ጠቅላይ አቃቢ ህግ ይመጣል። ከጸረ ሙስና የመመርመር ስራዎች ለፖሊስ ሲሰጡ፣ የክስ ጉዳዮች ወደ ጠቅላይ አቃቢ ህግ ይመጣሉ። ገቢዎችና ጉምሩክም ላይ ያለው የመክሰስ ሁኔታ ወደ ጠቅላይ አቃቢ ህግ ይመጣል። ስለዚህ እነዚህን መመለስ የሚችል የአደረጃጀት ስራ በጠቅላይ አቃቢ ህጉ ዘርፎችና ዲቪዥኖች ይኖራሉ። በዚህ መሰረት ስራዎችን የማስቀጠል ስራ ይሰራል። ሚኒስትሩ አክለው እንዳብራሩት የጠቅላይ አቃቤ ህግን የማቋቋሙ አስፈላጊነት ከታመነበት ቆይቷል። የወንጀል ፍትህ አስተዳደር ፖሊሲያችን በ2003 ዓ ም ሲወጣ የጠቅላይ አቃቤ ህግ አደረጃጀት በሀገሪቱ መኖር እንዳለበት መልሷል። በተለይም ሽብርተኝነትን፣ የሀገር ክህደት፣ ከባድ የሰው ግድያ፣ ሙስናና ሌሎች ትልልቅ ወንጀሎችን በተመለከተ የመመርመር፣ የመክሰስና የመከራከር ጉዳይ ለጠቅላይ አቃቤ ህግ መሰጠት አለበት ብሎ የወንጀል ፍትህ አስተዳደር ፖሊሲ መልሶታል። ስለዚህ ፖሊሲ ተግባራዊ የሚሆነው እሱን ሊያስፈጽሙ በሚችሉ አዋጆች ከመሆኑ ጋር ተያይዞ የጠቅላይ አቃቤ ህግን አዋጅ ማውጣት አስፈላጊ የሚያደርገው ሌላው ምክንያት ይሄ ነው። ከአዋጁ መውጣት እስከ ይዘቱ የተለያዩ አስተያየቶች ማስከተሉ መነጋገሪያ መሆኑ እየታየ ነው። የጠቅላይ አቃቤ ሕግን ሙያዊ ነፃነት ያሳጣሉ የተባሉ የአዋጁ ክፍሎች የባለሙያዎችን ትኩረት ከሳቡት መካከል ናቸው። የፍትህ ሚኒስቴር ስልጣን ተደርቦ ለጠቅላይ አቃቤ ሕግ መሰጠቱን ባሉታዊ ሁኔታ የተመለከቱት እዚህ ላይ ይጠቀሳሉ። ተቋሙ በሙያዊ ተግባሩ ላይ እንዳያተኩር ፖለቲካ ውስጥም እንዲዘፈቅ ያደርገዋል ባይ ናቸው። የካቢኔ አባል ሆኖ የፖሊሲ ውሳኔዎችን የሚወስን ተቋም እንዴት ሙያዊ ነፃነት እንደሚኖረው የጠየቁም አሉ። ሰሞኑን ከባለሙያዎች አስተያየት ጋር ለመመለስ እንሞክራለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከመጽሔት ክፍለ ጊዜ ወደ ተሰናዱት ዝግጅቶች እናልፋለን። ፓናማ ፔፐርስ በመባል የሚታወቀው የበርካታ የዓለም መሪዎችና ባለጸጋዎች ሚስጥር ያለበት ሰነድ የሕዝብን አመኔታ ያሳጣል። ዜጎችም ለሀገራቸው ትምህርት ቤቶች፣ መንገዶችና ለሌሎችም ተቋማት ግንባታ የሚያደርጉትን አስተዋጽኦ ይገድባል፣ ግብር ከመክፈልም ይቆጠባሉ ሲሉ የዓለም ባንክ ሁለተኛው ከፍተኛ ባለስልጣን አስታወቁ። ባለስልጣኑ ስሪ ሙሊያኒ ኢንድራ ትራዋቲ ከቪኦኤው ጂም ራንደል ጋር ባካሄዱት ቃለ ምልልስ በመላው ዓለም የሚገኙ ሕግ አውጪዎች አዳዲስ ደንቦችን እንዲቀርጹና የበለጠም እንዲቀራረቡ ጥሪ ያስተላልፈዋል። ዝርዝሩን አዲሱ አበባ ያቀርባል። ፓናማ ውስጥ ከሚገኙ የህግ ቢሮዎች ሾልከው የሚወጡ ወረቀቶች ወይም ዶኩመንቶች በመላው ዓለም የሚገኙ አንዳንድ ሀብታሞች ንብረት እንዲያሸሹ፣ ቀረጥም እንዳይከፍሉ ምክንያት ሆነዋል። ይህ አይነቱ አካሄድ ህገ ወጥ ነው ባይባልም፣ በዩናይትድ ስቴትስና በሌሎች አገሮች የሚገኙ ህግ አውጪዎች ህጋዊ መሆኑን ይደግፋሉ። እናም ብዙዎቹ ንብረት ማሸሽ ህገ ወጥ እንደሆነ የሚያስረዳ አዲስና ጠበቅ ያለ ህግ እንዲወጣ ይፈልጋሉ። ልሂቃኑ ቀረጥ መክፈልን ሲያቆሙ፣ ተራው ህዝብ ደግሞ አድሎው እንደተደረገበት በመቁጠር ቅሬታ ያሰማል። በዓለም ባንክ የአስተዳደር ኃላፊ የሆኑት ባለሥልጣን እንደሚሉት አስተሳሰቡ በራሱ አመኔታን ያጠፋል፣ የኢኮኖሚ እድገትን ይጎዳል። The country see that some of the leader elite, or in this case, the, the rich people, እነዚህ ሀገሮች አንዳንድ መሪዎች ልሂቃን፣ ወይም ከዚህ አኳያ ሀብታሞቹ በውጭ ሀገር የባንክ ሂሳብ እንዳላቸው ሲያውቁ ለምን የሚል ጥያቄ ያነሳሉ። ይሄ በእውነት ተገቢ ወይም ህጋዊ ምክንያት ነው የሚል ቅሬታም ያቀርባሉ። ግሎባል ፋይናንሽል ኢንቴግሪቲ በመባል በሚታወቀው የምርምርና የመብት ተሟጋች ድርጅት ውስጥ የሚገኙ ጠበብት ደግሞ የመንግስትን ካዝና በእጅጉ መራቆት ያወሳሉ። ያሉት መረጃዎች እንደሚያሳዩት በየዓመቱ በትሪሊዮን ወይም በአንድ ሺህ ቢሊዮን ዶላር የሚቆጠር ገንዘብ ከታዳጊ አገሮች ይወጣል። ይሄ ደግሞ ወደ እነዚህ አገሮች ከሚገባው ከውጭ ሀገሮች መዋለ ንዋይና የውጭ እርዳታዎች የሚበልጥ ነው። ከፓናማ ፔፐርስ ጋር የተያያዙ ታሪኮችን በሚያወጣ አንድ ዓለም አቀፍ ቡድን ውስጥ የሚሰራ የምርምር ጋዜጠኛ እንዳመለከተው ዶክመንቶቹ በብዙ ሺዎች የሚቆጠሩ ኩባንያዎችን ይፋ ያደርጋሉ። እናም ሕጎቹን በተመለከተ ሲናገር፣ ብዙ ጠበብት እንደሚነግሩን በየሀገሮቹ ያሉ ህጎች መቀየር ይኖርባቸዋል፣ ይላል። የቀድሞ የኢንዶኔዥያ የገንዘብ ሚኒስትር የነበሩትና አሁን የዓለም ባንክ የአስተዳደር ዲሬክተር አገሮች በጋራ ተባብረው ሊሰሩ ይገባል ይላሉ። ይህን ብናደርግ እንኳን ዓለም አቀፍ ትብብር ከሌለ እነዚህን ከግብር ክፍያ የሚሸሹትን አሳዶ ማግኘት እኮ አይቻልም። እናም የባንክ ሙያተኞች ህጎቹን ለማጥበቅ በሚቻልባቸው ሁኔታዎች ላይ በዋሽንግተን ዲሲው እና የዓለም ባንክ አይኤምኤፍ የገንዘብ ድርጅት ስብሰባ ላይ በተገኙ ባለሥልጣናት ፊት ብርቱ ጥረት እያደረጉ መሆናቸው ታውቋል። የመጽሄት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። በኦሮሚያ በየደረጃው የተካሄደውን ግምገማ ተከትሎ ኃላፊነታቸውን አልተወጡም የተባሉ ከ ስምንት መቶ በላይ አመራሮች ከደረጃ ዝቅ ብለው እንዲሰሩ የማድረግ ና ከኃላፊነት የማንሳት እርምጃ መወሰዱን የኦሮሚያ ክልላዊ መንግስት አስታውቋል። በክልሉ የተጀመረው የተቃውሞ እንቅስቃሴ መነሻ የመልካም አስተዳደር ችግር መሆኑን የኦሮሚያ ክልልና የፌዴራሉ መንግስት ማስታወቃቸው የሚታወስ ነው። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። በኦሮሚያ ክልል የተጀመረውን የተቃውሞ እንቅስቃሴ ተከትሎ ከደረጃ ዝቅ የሚደረጉ፣ ከኃላፊነት የሚባረሩ ሰዎች ቁጥር ጨምሯል። በኦሮሚያ ተገቢ የሆነ የህዝብ ብሶት መኖሩን ያመኑት የፌዴራሉና የክልሉ መንግስታትም የተቃውሞው እንቅስቃሴ መነሻም የመልካም አስተዳደር ችግር መሆኑን በተደጋጋሚ ገልጸዋል ለዚህ ችግር ተጠያቂ ናቸው ባሏቸው የስራ ኃላፊዎች ላይ የሚወሰደው እርምጃ መቀጠሉንም የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊና የካቢኔ አባል አቶ ፈቃዱ ተሰማ ገልጸዋል አቶ ፈቃዱ ትናንት ለሀገር ውስጥ የመገናኛ ብዙሃን እንዳሉትም እርምጃ የተወሰደባቸው ሰዎች ቁጥር ጨምሯል አመራር አባላት ከዞን ከተማ አስተዳደር ወረዳን አቀላይ ጀምሮ ከቦታቸው ዝቅ ብሎ እንዲሰሩ የተደረገበት በተጨማሪም ወደ ሰባት መቶ ስምንት የሚሆኑ ከፍተኛና መካከለኛ አመራር የሚሆኑ ሙሉ በሙሉ ከቦታቸው እንዲነሱ የተደረገበት በአጠቃላይ ወደ ስምንት መቶ ዘጠኝ የሚሆኑ በአመራር ላይ የውስጥ ግምገማ ጀምሮ በማጥራት ያጠራበት ሁኔታ ነው ማለት ነው። በክልሉ የሥራ ዕድል ለመፍጠር እንቅስቃሴ መጀመሩን ከ800 ሺ በላይ የሚሆኑ ወጣቶችም የቅድመ ሥራ ሥልጠና በየአካባቢያቸው እየወሰዱ መሆኑን አቶ ፈቃዱ አስታውቀዋል። ለዚህም ከፍተኛ ገንዘብ መመደቡን አብራርተዋል። እቅዱን ለመተግበሩ ወደ 2.4 ቢሊየን ብር የተመደበ ነው። ከዚ ከ2.4 ቢሊየን ብር ውስጥ 300 ሚሊዮን የኦሮሚያ ክልላዊ መንግስት ከበጀቱ በቀጥታ የመደበው ነው ማለት ነው። ሌሎቹ የተቀረቱ ከመንግስት ልማን ድርጅት ና በብድር የሚገኙ ና ብድሩ ሰኪር የሆነ በኦሮሚያ የተጀመረውን የተቃውሞ እንቅስቃሴ ተከትሎ የክልሉ ገዢ ፓርቲ የሆነውን የኦህዴድን ጽህፈት ቤት ኃላፊ ጨምሮ ሌሎች ከፍተኛ ባለስልጣናት ከደረጃ ዝቅ መደረጋቸው፣ ከኃላፊነት መነሳታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ይህ በእንዲህ እንዳለ በኦሮሚያ ክልል አልፎ አልፎ በተማሪዎችና በነዋሪዎች የሚካሄደው ተቃውሞና የጸጥታ ኃይሎች የኃይል እርምጃ ምላሽም ቀጥሏል። በጉጂ ዞን ኦዶ ሻኪሶ ወረዳ መጋደር በተባለ መንደር ባለፈው ማክሰኞ በዳዳል ጋልቾ የሚባል ወጣት በመንግስት ኃይሎች መገደሉን የአካባቢው ነዋሪዎች ለአሜሪካ ድምፅ ራዲዮ ገልጠዋል። በወረዳው የሻኪሶ ከተማ አስተዳዳሪዎች የወጣቱን ሕይወት ማለፍ እንደሚያውቁ፣ ለወንጀሉ ማን ኃላፊ እንደሆነ እንደማያውቁ ግን አመልክተዋል። የአፋን ኦሮሞ ስርጭት ባልደረባችን ነሞዳ እንዲ ያጠናቀረውን ዘገባ ትዝታ በላቸው ይዛ ቀርባለች። በዳራ ገልቹ ከዩኒቨርሲቲ በኢንጂነሪንግ ማለትም በምህንድስና ዲግሪ የተመረቀ ወጣት ነበር። ከተመረቀ በኋላ ስራ በማጣት ሲዋትት ቆይቶ የራሱን ስራ ፈጥሮ ለመስራት እቅድ ነበረው። ፈቃድ ጠይቆ የአካባቢው ባለስልጣናት ስላልፈቀዱለት ወደ ግብርና ተመልሶ ይሰራ እንደነበር ዳንኤል ቦሩ የተባለ የመጋደር መንደር ነዋሪ ገልጿል። ባለፈው ማክሰኞ ስለተከሰተው የበዳዳ አሟሟትም ዳንኤል እንዲህ ይላል። ምንም አይነት ተቃውሞ አልነበረም በዚህ አለት ከወር በፊት የአላሙዲንን የአኮቴ ፕሮጀክት ወርቅና ማዕድን ማውጣት ላይ የተሰማራ እና የአዲስ አበባን ማስተር ፕላን በመቃወም በከተማው ተደርጎ የነበረውን የተቃውሞ ሰልፍ በማስተባበር ጠርጥረውት ነበር የተገደለ ቀን ግን የእርሻ ቦታው ላይ ደቦ ነበረው። ስራ ጨርሰው ሲወጡ አወል የሚባል ሰውዬ ወዴት እንደሚሄድ ጠይቆት ወደ ቤቱ መሄዱን ሲያውቅ ብርሃኑ ከሚባል ደህንነት ጋር መንገድ ላይ ጠበቋቸው። አጋዚዎችም ነበሩ። ከደቦ የሚመለሱት ሰዎች ሲደናገጡ አትፍሩ፣ እኛ እናንተን አንነካም፣ የምንፈልገው ሰው አለ ብለው በዳዳን ቁም አሉት። በጥይት መቱትና ህብረተሰቡ ተኩሱን ሲሰማ ተሰበሰበ። ብዙ ጥይት ተኩሰው ሰው እንዲበተን አደረጉ። በዳዳ ወደ አደላወየ ሆስፒታል ቢወሰድም እዚያ ሲደርስ ከምሽቱ ሁለት ሰዓት ተኩል አካባቢ ህይወቱ አልፏል። ሌላ ጋሪ ሱጌ የተባለ የአይንማኝ በዳዳ ገልቹ በጥይት ከተመታ በኋላ ታጣቂዎቹ ታርጋ በሌለው መኪና ወደ አዶላ ከተማ እንደወሰዱትና ወዲያው እንደሞተ ገልጿል። በጥይት የተመታውም አንገቱን ጭምር በርካታ የሰውነቱ ክፍሎች ላይ መሆኑን አይቻለው ብሏል። የሻኪሶ ከተማ አስተዳዳሪ አቶ ጭሉቄ ዱካለ በበኩላቸው የወጣቱን መሞት አምነው ማን እንደገደለው ግን አልተጣራም ብለዋል። መጋ ን ሙሉ መረጃ የለኝም እንጂ በዳዳ የተባለው ልጅ በአዶ ሻኪሶ መሞቱ ሰምተናል። ህይወቱ የጠፋው ደግሞ በፌዴራል ኃይል ሳይሆን በሌሎች ሰዎች ነው። እዚያ በወቅቱ ከነበሩ ሰዎች ውስጥ እሱ ይግደለው ሌላ ሰው እኔ የተጣራ ነገር የለኝም። የኦዶሻ ኪሶ ወረዳ አስተዳደርና የደህንነት ኃላፊ አቶ ታደለ ኦዶም ስለ በዳዳ ገልቹ ሞት ተጠይቀው ነበር። የተባለው ሰው ተመቶ መገደሉን እኛም እናውቃለን ብለዋል። ጉዳዩ በምርመራ ላይ ነው። ሙሉ መረጃ ልሰጥ የምችለው ምርመራው ሲጠናቀቅ ነው ካሉ በኋላ ወጣት በዳዳን የገደለው ሰው የመንግስት አካል ነው ወይ ተብሎ ለተጠየቁት ጥያቄ ሲመልሱ እኛ ባጭሩ ልንነግርህ የምንችለው ተጠርጣሪው በቁጥጥር ስር መሆኑን ነው። መንግሥት ልኮት አይደለም። ግድያውን የፈጸመው የመንግስት አካል ይሁን አይሁን ግን ምርመራው ሲያልቅ እናሳውቃለን ብለዋል። ወጣት በራራ ገልቹ ባለፈው ዓመት የኢትዮጵያ ጠቅላላ ምርጫ የኦሮሞ ፌዴራሊስት ኮንግረስ እጩ ተወዳዳሪ እንደነበርም ተገልጿል። አድማጮች የመጽሔቱ የትንታኔ ርዕሶች ይቀጥላሉ። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ የወንጀል ችሎት በነዘላለም ወርቅ አገኘው የክስ መዝገብ አቃቢ ሕግ በሽብር ወንጀል ክስ ከመሰረተባቸው አምስት ሰዎች መካከል በሶስቱ ላይ የጥፋተኝነት ውሳኔ ሲያስተላልፍ፣ ሁለቱን በነጻ አሰናብቷል። ጥፋተኛ የተባሉትን አቃቢ ሕግ በአጭር ጊዜ ውስጥ የቅጣት ውሳኔ ሀሳባቸውን በጽሁፍ እንዲያቀርቡ አዟል። የቅጣት ውሳኔውን ለማሰማት ተለዋጭ ቀጠሮም ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል። ፍርድ ቤቱ ለሶስት ሰዓታት ያህል በችሎት ባነበበው የፍርድ ሀተታ አቃቤ ህግ በአምስቱ ተከሳሾች ላይ ማለትም በዘላለም ወርቅ አገኘሁ፣ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ ላይ ጥቅምት 20 ቀን 2007 ዓ ም የመሠረተባቸውን ክስ በዝርዝር አስታውሷል። ከዚህ በተረፈ ተከሳሾቹ የቀረበባቸውን ክስ ክደው በመከላከላቸው አቃቤ ህግ ያቀረበባቸውን ምስክሮች ቃልና ተከሳሾቹም እንዲከላከሉ ከተበየነባቸው በኋላ የእነሱንም የመከላከያ ምስክሮች ቃል ፍርድ ቤቱ አስታውሷል። የሁለቱንም ወገን የክርክር ማቆሚያ ሀሳቦችም በዝርዝር አሰምቷል። በመጨረሻም ፍርድ ቤቱ ሁለቱ ወገኖች ያቀረቧቸውን ማስረጃዎችና ክርክሮች በዝርዝር የመዘነበትን የህግ አግባብም በችሎት ተንትኖ አቅርቧል። በማስከተልም አቶ ዘላለም ወርቅ አገኘሁ፣ አቶ ሰለሞን ግርማ እና አቶ ተስፋዬ ተፈሪ አቃቤ ህግ ፈጽመውታል ካለው ወንጀል አኳያ ያቀረበባቸውን ማስረጃዎችና የሰው ምስክሮች በበቂ ሁኔታ አልተከላከሉም ሲል በሙሉ ድምፅ የጥፋተኝነት ውሳኔ እንዳሳለፈባቸው ገልጿል። ከዚህ በተቃራኒ ደግሞ አቶ ዮናታን ወልዴና አቶ ባህሩ ደጉ የተባሉት ተከሳሾች አቃቤ ሕግ ከመሰረተባቸው ክስ አኳያ ያቀረበባቸውን የሰውና የሰነድ ማስረጃዎች በምላሹ ባቀረቧቸው የሰውና የሰነድ ማስረጃዎች በጥርጣሬ ላይ እንዲወድቁ አድርገዋቸዋል ሲል በነጻ አሰናብቷቸዋል። ጥፋተኛ ባላቸው ላይ የቅጣት ውሳኔ ለማሰማት ለሚያዝያ 18 ቀን ቀጠሮ ቆርጧል። ከዚያ በፊት ግን ሁለቱም ወገኖች የቅጣት ሀሳባቸውን እንዲያቀርቡ አዟል። የፍርዱን ሂደት በተመለከተ ከተከሳሾቹ አንዱ የአቶ ዮናታን ወልዴ ጠበቃ የሆኑትን አቶ አመሀ መኮንንን ጠይቄያቸው ነበረ። በእኔ በኩል ውሳኔው ምክንያታዊ ነበር ብዬ ወስደዋለው። በተለይ ነጻ የተለቀቁትን በተመለከተ ፍርድ ቤቱ ተከላከሉ፣ የአቃቤ ህግ ማስረጃ ጥፋተኛ መሆናቸውን አስረድተዋል ካለ በኋላ ያቀረባቸውን ማስተባበያዎች ወይም መከላከያ ማስረጃዎች ደግሞ መዝኖ ያቀረባቸዋቸው መከላከያ ማስረጃዎች በአቃቤ ሕግ ማስረጃ ጥንካሬ ላይ ጥርጣሬን ፈጥረዋል እና በዚህ ሁኔታ ጥፋተኛ ልትባለው አይገባም በማለት የሰጠ ውሳኔ በጣም ተገቢና አስተማሪ ነው የሚል ነገር አለኝ። በተለይ ክሱ በዋናነት ያጠነጠነበት በዩጋንዳ ሀገር ሊሰጥ ነበር የተባለውን ስልጠና በተመለከተ ፍርድ ቤቱ ሰፋ ባለ ትንታኔ ስልጠናው ከሽብር ጋር የተያያዘ መሆኑን የሚያሳይ አይደለም፣ እንደውም አንድ ሰው በመንግስት ላይ የሚታዩ ጉድለቶችን ለመተቸት የተሻለ አቅም እንዲኖረው ስልጠና መውሰዱ የሚነቀፍበት ምክንያት የለም በሚል የሰጠው ትንታኔ ከዚህ በፊትም ከዞን ዘጠኝ ማርያምና ጋዜጠኞች ጋር በተያያዘ ፍርድ ቤቱ በተመሳሳይ ሁኔታ መንግስት መተቸት በወንጀል ሊያስጠይቅ አይችልም ካለው ጋር ተመሳሳይ አቋም ያለው መሆኑን የሚያሳይ እና ጠንካራ የምለው ነው እንግዲህ ጥፋተኛ የተባሉትን በተመለከተም ፍርድ ቤቱ ማስረጃውን ተገቢ ነው ባለ መንገድ መዝኖ ነው ውሳኔውን የሰጠው። በውሳኔው ላይ የሚታዩ ጉድለቶች ካሉ ያው ተከሳሾቹ በይግባኝ ሊያሳርሙት የሚችሉት ነገር ነው። ዛሬ ፍርድ ቤቱ በነጻ ያሰናበታቸው የአቶ ዮናታን ወልዴ አባት አቶ ወልዴ ላቀውን በልጃቸው ነጻነህ መባል የተሰማቸውን ስሜት እንዲያካፈሉኝ ጠይቄያቸዋለሁ። በጣም ደስ ብሎኛል። እስካሁን በመዘጌቱ አዝኛለሁ። ያው ጥርጣሬ ነው መንግስትም ብዙ ደክሞበታል። ቤተሰቡ እናት፣ አባት ብዙ ደክሞበታል። ግን ሁለት አመት ገደማ ሊሆነው ነው። አሁን እንደዛ በመቆየቱ ሀዘን ቢሰማኝም ዛሬ ነጻ ሆነ በመውጣቱ ደስ ብሎኛል። ከዚህ በፊት እንደሚያውቁት እርስዎ ይህ ልጆ እንደዚህ ባለ ተግባር ይሰማራል ብለው አስቦ ያውቃሉ? በፍጹም ልጁ ያው መብቱን ቤቱን ቢሆን አስከባሪ ነው ለመብት ይታገላል። ነገር ግን እንደዚህ አይነት ይገባል ብዬ ምንም ጥርጣሬውም የለኝም። የፍትህ መጓተትን በተመለከተ አቶ አማሀ መኮንንም የሚሉት አላቸው። አሁን ባለው ሁኔታ በእኛ ሀገራችን ከፍተኛ የሆነ የፍትህ መጓተት እንዳለ የሚያከራክር አይደለም። ይህም በማናቸውም መመዘኛ ተቀባይነት ያለው ነገር አይደለም። መንግስት ዜጎች የተፋጠነ ፍትህ እንዲያገኙ መስራት መቻል አለበት። ለውጥ መምጣት አለበት። አሁን ባለ ሁኔታ ግን በአጠቃላይ በወንጀል ጉዳይ በተለይ በተለይ ደግሞ ይሄ የጸረ ሽብር አዋጁ ከወጣና ተግባራዊ መደረግ ከጀመረ በኋላ ከፍተኛ የፍትህ መዘግየት ሁኔታ እየተፈጠረ ነው። በዚህም ብዙ ዜጎች እየተጎዱ ነው። እንደ እንደተባለውም ከበርካታ ዓመት እስር በኋላ ነጻ እየተባሉ የሚወጡበትና ና በዚህ እስር በቆዩበት ጊዜ ደግሞ ለደረሰባቸው የሞራልም የማቴሪያልም ጉዳት የሚካሱበትም ስርዓት እየተበጃ አይደለም። ከዚህ አንጻር ከፍተኛ የሰብአዊ መብት ጥሰት ነው ብዬ ነው እሱንም ወስደው። ስለዚህ መንግስት ለጉዳዩ ትኩረት በመስጠት እርምጃ መውሰድ አለበት። ይህን ካልኩ በኋላ ግን እንዲህ አይነት ጉዳዮችን እያዩ ያሉ ዳኞችን በተመለከተ በበኩሌ ከስራ ጫና አንጻር መስራት ከሚጠበቅባቸው አንጻር የሚችሉትን እያደረጉ ነው ያሉት ነው የሚለው ብዬ ወስደው። የፌዴራሉ አቃቢ ሕግ በእነ አቶ ዘላለም ወርቅአገኘሁ መዝገብ ክስ የመሰረተባቸው ሰዎች በጠቅላላ አስር የነበሩ ሲሆን አምስቱ ማለትም የቀድሞ አንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ የሰማያዊው አቶ የሸዋስ አሰፋና የአርናው አቶ አብርሃ ደስታ እንዲሁም አቶ አብርሃም ሰለሞን ይኸው ፍርድ ቤት ቀደም ብሎ በሰጠው ብይን የአቃቢ ሕግን ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ቆንጅ ተከታዩ ጀምሯልን በል ማስታወቅ ላይ ኖርብን ነው። የአርብ ምሽት ምርጥ ዜማ የመረጠልን ታዲያ አቀናባሪያችን ንጉሱ ታምሬ ነው። ድምፃዊቱ አስቴር አወቀ የዘፈኑ መጠሪያ ስንሰማው እናውቀዋል። ሳት አስተዋወቀን። ሽቶ አዝናኛችን አስቴር እናመሰግናለን። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከ37 3 ያመለክታል ርሰሪዎችን ከቆኝታየ ባጫጭሩ Thank የደቡብ ሱዳን ምክትል ፕሬዚደንቱን የሚይዙት የአማጽያኑ መሪ ሪያክ ማቻር በጥቂት ቀናት ውስጥ ዋና ከተማዋ ጁባ ይገባሉ ተብሎ ይጠበቃል። ዳሩ ግን እንዴት ያለ አቀባበል እና መቼ ቃለ መሀላ እንደሚደረግ እንደሚፈጽሙ በመንግስቱና በተቃዋሚዎቹ መካከል ያለቀ ነገር የለም ተብሏል። በማሊ በቦርኪና ፋሶና በአይቮሪ ኮስት ሆቴሎች ላይ የአሸባሪ ጥቃት ከተደጋገመ ወዲህ ምዕራብ አፍሪቃ በተጠንቀቅ ላይ ነች። አሁን ደግሞ ሾልከው የወጡ የጸጥታ ጉዳይ ሰነዶች ጋናና ቶጎ ከአልቃይዳ ጋር የተሳሰረው ጽንፈኛ ቡድን ቀጣይ ኢላማዎች ይሆናሉ ይላል። የጋና ፕሬዚደንት ጆን ማሃማ የሀገሪቱ ህዝብ እንዲረጋጋ መክረዋል። የዘጠና ሁለት ዓመቱ የዚምባብዌ ፕሬዚደንት ሮበርት ሙጋቤ ስልጣናቸውን እንዲለቁ ተቃዋሚዎች ጠየቁ። ገዢው ፓርቲ ግን የማይሆን ነገር ነው ሲል ውድቅ አደረገ። ተቃዋሚዎቹ ይህንን የጠየቁት ትናንትና ከብዙ ዓመታት በኋላ የመጀመሪያ የሆነውን የተቃውሞ ሰልፍ ባደረጉበት ወቅት ነው። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ብሎ ርዕሰ ወሬዎቹን ነበር ያሰማናችሁ። አሁን በዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። ሳምንታዊው አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዓለም ባንክ ከሰሃራ በመለስ ያሉት የአፍሪቃ ሀገሮች የኢኮኖሚ እድገት እንደሚቀንስ ተነበየ፣ የድርቅ ሁኔታ ዛምቢያንና ሌሎች ከሰሃራ በመለስ ያሉት አፍሪቃ ሀገሮችን አጠቃ፣ በጃኮብ ዙማ ላይ ተጽዕኖ ነበራቸው የተባሉት የጉብታ ወንድማማቾች ከደቡብ አፍሪቃ ወጡ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። በዓለም ደረጃ ያለው የሸቀጣሸቀጥ ዋጋ በመቀነሱ ከሰሃራ በመለስ ባሉት የአፍሪካ ሀገሮች ያለው የኢኮኖሚ እድገት እንደሚዳከም የዓለም ባንክ ባለፈው ሰኞ መግለጹን ዎል ስትሪት ጆርናል የተባለው ጋዜጣ ድረገጽ ጠቁሟል። የዓለም ባንክ በዓመት ሁለቴ በሚያቀርበው የኢኮኖሚ ሁኔታ ዘገባ ባለፈው ዓመት ከሰሃራ በመለስ ያሉት የአፍሪካ ሀገሮች አማካኝ እድገት ሶስት ከመቶ እንደነበር ጠቅሶ ካቻምና በአንድ ነጥብ አምስት ከመቶ እንደቀነሰ አውስቷል። በያዝነው ዓመት ደግሞ ትንሽ ወደ ሶስት ነጥብ ሶስት ከፍ ማለቱን ዘገባው ጠቅሶ በአጠቃላይ ግን የኢኮኖሚው እድገት ማዝገሙን ሳይገልጽ አላለፈም። ያም ሲባል ግን በአህጉሪቱ ብሩ ተስፋ የሚያፈነጥቁ አካባቢዎች እንዳሉ የዓለም ባንክ አውስቷል። አይቨሪኮስትንና ኬንያን ጥሩ እድገት በማሳየት ጠቅሷቸዋል። አይቨሪኮስ ኮኳን ወደ ውጭ በመላክ አብይ ቦታ የምትይዝ ሀገር በመሆኗ በዓለም ደረጃ በወረደው የሸቀጣሸቀጥ ዋጋ ምክንያት አልተጎዳችም። በኢኮኖሚ እድገት ከምስራቅ አፍሪቃ ጎልታ የምትታየው ኬንያ ደግሞ ዋናዋ የንዳይ ዘይት አስገቢ ሀገር ስትሆን በንዳይ ዘይት ዋጋ ማሽቆልቆል ተጠቃሚ ይሆናለች። ከሁለትና ሶስት ዓመታት በኋላ ግን ከሰሐራ በመለስ ባሉት የአፍሪቃ ሀገሮች የኢኮኖሚ እድገት መጠን ወደ አራት ነጥብ አምስት ከመቶ ከፍ ይላል የሚል ትንበያ እንዳለው የዓለም ባንክ መግለጹውን በኢኮኖሚ እድገት ከሀገሪቱ ቀዳሚ ቦታ የምትይዘው ናይጄሪያ፣ የደቡብ አፍሪቃና የአንጎላ ኢኮኖሚም እንደዚሁ እንደሚያድግ ዎል ስትሪት ጆርናል ጋዜጣ ድረገጽ ላይ የወጣው ጽሑፍ አስገንዝበዋል። በአፍሪቃ የስኬት ተምሳሌት ተደርጋ የምትታየው ዛምቢያ ኤልኒኖ የተባለው የአየር ለውጥ ባስከተለው ድርቅ እንደተጎዳች የኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። ካሪባ የተባለው የመብራት ኃይል ማመንጫ ግድብ ሁሌም አስተማማኝና ገደብ አልባ የመብራት ኃይል ምንጭ ሆኖ ቆይቷል። የመብራት ኃይሏ ዋጋ ርካሽና አቅርቦትም የበዛ ከመሆኑም የተነሳ ወደ ጎረቤት ሀገሮች ለመሸጥ ሁሉ ያስችላታል። እንዲህ አይነቱ መትረፍረፍም በአፍሪቃ ብዙም አልታየም ይላል ዘገባው። ከዓለም ትልልቅ ከሚባሉት የመብራት ኃይል ማመንጫ ግድቦች አንዱ የሆነው ካሪባ ከዓለም ግዙፍ ከሚባሉት ሰው ሰራሽ ሀይቆች በሚገኝ ውሃ እንደሚሰራና ለሀገሪቱ ፖለቲካዊ መረጋጋትና ከሀገሪቱ ፈጣን የኢኮኖሚ እድገት ከሚያሳዩት ሀገሮች አንዷ እንድትሆን አስተዋጽኦ ማድረጉን የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። አሁን ግን በሀገሪቱ በተከሰተው ከባድ ድርቅ ምክንያት የመብራት ኃይል ማመንጫው ግድብ የውሃ መጠን በታሪኩ ታይቶ በማይታወቅ መልኩ በመቀነሱ ካሪባ ግድብ በቂ መብራት ኃይል ለማመንጨት ባለመቻሉ የኤሌክትሪክ መብራት አቅርቦት እየተቋረጠ በመሆኑ ድሮውንም ተጎድተው የቆዩት የንግድ ተቋማት ተሽመድምደዋል፣ ይላል ዘገባው። ለአስርተ ዓመታት ያህል ለአፍሪካ እድገት ግንባር ቀደም ተምሳሌት ተደርጋ ስትታይ የቆየችው ዛምቢያ ወደ ኋላ ተንከባላ፣ የመንግሥት ሰራተኞች ደሞዝ መክፈል አቅቷት እየተንገዳገደች መሆኗን የዓለም አቀፍ የገንዘብ ድርጅት እርዳታ መጠየቅ ድረስ እንደደረሰች ዘገባው ጠቁሟል። የዛምቢያ እንዲህ በፍጥነት የመዳከም ሁኔታ የድርቁ ክስተት በተደጋጋሚ ለድርቅ በተጋለጠው አፍሪቃ ላይ አደጋ እንደሚጥል ያሳያል። በዓለም ደረጃ የሸቀጣሸቀጥ ዋጋ መውረድ በአጠቃላይ አፍሪቃን ጎድቷል። ድርቅና ሌሎች ከአየር ለውጥ ጋር የተያያዙ ቀውሶች ተጨምረውበት ደግሞ በምዕራብ አፍሪካ፣ ከናይጀሪያ እስከ አፍሪቃ ቀንድ ኢትዮጵያና በታች በኩል ደቡብ አፍሪቃ ድረስ የሚሄዱ ከአፍሪቃ ትልቅ የኢኮኖሚ ይዘት አላቸው የሚባሉት ሀገሮች ላይ ጫና ማሳደሩ አልቀረም ሲል ኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። በደቡባዊ አፍሪቃ የተከሰተው ድርቅም ማላዊ የብሔራዊ ቀውስ ሁኔታ እንድታውጅ ሞዛምቢክ ደግሞ ከባድ ማስጠንቀቂያ ለማውጣት እንደተገደደች ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ዘግቧል። ማላዊ ድርቅ ብቻ ሳይሆን የጎርፍ መጥለቅለቅም ደርሶባት ዋነኛ የሀገሪቱ ምግብ የሆነው በቆሎ ወድሟል። የማላዊ ፕሬዚደንት ፒተር ሙታሪካ አንዳንድ ሰዎች ለቀጣዩ ዓመትም ሙሉ እርዳታ ያስፈልጋቸዋል ብለዋል። ሞዛምቢክ በደቡባዊና በማዕከላዊ ክልሎች አስከፊ የድርቅ ሁኔታ መኖሩን አስታውቃለች። ዚምባብዌ፣ ሊሶቶና ዛምቢያም በምግብ እጥረት እየተሰቃዩ ናቸው። ደቡብ አፍሪቃ ደግሞ በአሁኑ ወቅት የደረሰባት ድርቅ በ አንድ መቶ ዓመታት ውስጥ ባልታየ መልኩ አስከፊ መሆኑን ገልጻለች ሲል የቢቢሲ ድረገጽ ላይ የወጣው ጽሑፍ አስነብቧል። በደቡብ አፍሪካው ፕሬዚደንት ዙማ ዙሪያ ከተፈጠረው ቅሌት ጋር የተሳሰሩት የጉብታ ቤተሰብ ወንድማማቾች ከደቡብ አፍሪቃ እንደወጡ የታይም መጽሔት ድረገጽ ጠቁሟል። ደቡብ አፍሪቃ ውስጥ ከፍተኛ ሀብት ያካበተው የጉብታ ቤተሰብ ከደቡብ አፍሪካ ፕሬዝደንት ጃኮብ ዙማ ጋር አግባብ የጎደለው ግንኙነት እንደነበረውና ለሰዎች የካቢኔ ሚኒስትርነት ወይም ሌላ ከፍተኛ የስልጣን ቦታ ለማሰጠት ቃል እስከ መግባት ድረስ የሄደበት በፕሬዝደንት ዙማ ላይ ተጽዕኖ ለማሳደር የሚያስችል ቅርብ ግንኙነት ነበረው ተብሎ ሲዘግብ ቆይቷል። በሀገሪቱ የጉብታ ቤተሰብ በመባል ከሚታወቁት ሶስት ወንድማማቾች ታዲያ ሁለቱ አጄና አቱል ጉብታ በንግድ ሰንሰለታቸው ከነበራቸው የስልጣን ቦታ ከመሰናበታቸው በፊት ባለፈ ሐሙስ ሌሊት በግል ጀት አይሮፕላን ከሀገሪቱ እንደወጡ የታይም መጽሔት ድረገጽ ዘግቧል። የንግድ ሀብታቸው የማዕድን ኩባንያዎችን፣ ሚዲያን፣ ቴክኖሎጂንና ኢንጂነሪንግን ያካትታል። ከወንድማማቾቹ የንግድ ስራ ጋር ተባብሮ ይሰራ የነበረው የፕሬዚደንት ዙማ ልጅ ዱዱዛን ዙማም በወንድማማቾቹ የንግድ ተቋማት ከነበረው ቦታ ስንብት ጠይቆ እንደወጣ መዘገቡን የታይም መጽሔት ድረገጽ ጠቁመዋል። የጉብታ ቤተሰብ ባለፈው አርብ የሰጠው መግለጫ በጉብታ ቤተሰብና በንግድ ተቋሞቻችን ላይ ሲካሄድ በቆየው የፖለቲካ ጥቃት ምክንያት የጉብታ ቤተሰብ ከነበረው ከፍተኛና ከፍተኛ ያልሆኑ የስልጣን ቦታዎች መውረድ ያለበት ጊዜ አሁን ነው የሚል ውሳኔ ላይ ደርሰናል ይላል። በጉብታ ቤተሰብ ዙሪያ ሲያጠነጥን የቆየው ቅሌት የተባባሰው የደቡብ አፍሪካ ምክትል የገንዘብ ሚኒስትር መስቢሲ ጆናስ የጉብታ ቤተሰብ ወደ ገንዘብ ሚኒስትርነት ከፍ እናደርግሃለን ብለውኝ ነበር ካሉ በኋላ ነው። የጉብታ ቤተሰብ በበኩሉ ክሱን እንዳስተባበለ የታይም መጽሔት ድረገጽ ገልጿል። በሌላ ዜና ደግሞ ፕሬዚደንት ጃኮብ ዙማ የግል ቤታቸውን ለማደስ ከወጣው የመንግስት ገንዘብ የተወሰነውን እንዲከፍሉ በፍርድ ቤት እንደታዘዘ የሚታወቅ ነው። የደቡብ አፍሪካው ገዢ ፓርቲ አፍሪካ ብሔራዊ ኮንግረስ ታዲያ ፕሬዚደንቱ እንዲከፍሉ የታዘዙትን ገንዘብ መክፈል ካቃታቸው ሊከፍልላቸው ዝግጁ መሆኑን የድርጅቱ ከፍተኛ ኮሚቴ አባል ዴቪድ ማቡዛ መግለጻቸውን የኒውስ ዊክ መጽሔት ድረገጽ ጠቁሟል። አድማጮች፣ ዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህን አቆዩን። አዳነችን ለዝግጅቷ እናመሰግናለን። ዝግጅታችን እስከ ራሳ ድረስ ይቀጥላል። የተከበራችሁ አድማጮች አሁን በየሳምንቱ በዚህ ሰዓት የሚቀርበው እሰጥ አገባ የሰጣ ገባ አዘጋጅ አሉላ ከበደ ነው። እንግዶቹን ይዞ ይቀርባል። አሉላ፣ ከወዲሁ እንግዲህ አንተ እዚህ ስቱዲዮ ስላለ እንግዶች እነማን እንደሆኑ በምን ርዕስ ላይ እንደሆነ አስተዋወቀ ብትጀምርልን። ቆንጅታ፣ አመሰግናለሁ። ሁለት እንግዶች አሉኝ። ወደኋላ ላይ እናስተዋውቃለን ዳዊት አጎናፍርና ተክለ ሚካኤል አበበ ይባላሉ። በወቅታዊ ጉዳዮች የኢትዮጵያ ጉዳዮች ላይ የሚያተኩረው ሰጥ አገባ ዛሬም አንድ ወቅታዊ ርዕስ መርጧል። ወደ ቅንብሩ ስንገባ ይተዋወቃል። ተክለ ሚካኤል አበበ ከቶሮንቶ ካናዳ ዳዊት አጎናፍር ከዴንቨር ኮሎራዶ በዚህ የዩናይትድ ስቴትስ። ሁለታችሁንም ለጊዜያችሁ አመሰግናለሁ። በኢትዮጵያ ዲሞክራሲያዊ ሂደት ግንባታ የተቃዋሚ ድምፅ ሊኖረው የሚገባ ሚና፣ ፈተናዎችና እድሎች የቅርቡን የሰማያዊ ፓርቲ ፈተናዎች፣ የችግሮቹ ምንነትና የሌሎች ወገኖች ተጽዕኖዎች በተከታታይ የምንመለከትበት የናንተን ክርክር የሚከታተሉ አድማጮችም በያሉበት እንዲነጋገሩበት የሚያደርግ ተከታታይ ክርክር ነው። እስኪ የእናንተን ምልከታ በማየት እንጀምር። በተቃዋሚ ጎራ አሁን የሚታዩትን ሁኔታዎች ጨምሮ በኢትዮጵያ ዴሞክራሲያዊ ግንባታ ሂደት ውስጥ የተቃዋሚ ድምጽ ያለውን ቦታ ተክሌ ራቅትላለህና አንተን ላስቀድም። አመሰግናለሁ አሉላ በኢትዮጵያ ውስጥ የተቃዋሚ ድምፅ በአጋጣሚ የሆነው ተቃዋሚ ወይም በእንግሊዝኛው ኦፖዚሽን ስለተባለ ሁሌ መቃወም ብቻ ይመስላል እንጂ መንግስት መንግስት ስርአት ይዞ እንዲጓዝ ተቃዋሚ ማለት ነገ መንግስትን ተክቶ ስልጣን ሊይዝ የሚችል ሀይል ማለት ነው፣ እና ስለዚህ ነገ ሊገፋኝ ሊያስለቀኝ ይችላል በሚል ስጋት ፍራቻ፣ እንዲጠነቀቅ የሚያደርግ ስርአት መሆን ነበረበት። ኢትዮጵያ ውስጥ ግን እንዳለመታደል ሆኖ ተቃዋሚው ይሄ መንግስትን የማገድ ወይንም ስርዓት የማስያዝ የህዝቡን ድምፅ የማሰማት ህዝቡን የማስተባበር እና ለአስፈላጊ የሆነ ከተገኘ ተክቶ ለመስራት የሚችልበት ሁኔታ አልተበረታታም። ስለዚህ ከጊዜ ወደ ጊዜ እየባሰ በተለይ ያለፉትን አስር አመታት ኦልሞስት የሞተበት ደረጃ ላይ የደረሰበት ሁኔታ ነው ያለው ማለት እንችላለን። በተለይ አገር ቤት ውስጥ ያሉት ኃይሎች፣ ኦፍ ኮርስ የተወሰኑ የተቃዋሚ ሀይሎች አሉ፣ ይንቀሳቀሳሉ የምናውቃቸው ግን ከመዲናዊቱ መውጣት አልቻሉም። እንደውም ጭራሹ ነው። በውጭ ባሉ ሚዲያ በኩል ነው ሀሳባቸው ራሱ እንዲሰማ እንደገና ወደ ሀገር ቤት የሚያደርጉት ሀገር ቤት ውስጥ ምንም ህዝቡ ዘንድ በደንብ እንደ ልብ አስተባብረው ተገናኝተው ኦፊስ ከፍተው ተደራጅተው መስራት የሚችሉበት ሁኔታ አልተፈጠረም። እና ከሀገር ቤት ውጭ ያሉት ተቃዋሚ ሀይሎች በተለይ በትጥቅ ትግል የሚታገሉት ደግሞ ያው በጎረቤት ሀገሮች እና የጎረቤት ሀገሮችም ርቆ በውጭ በተቻለ መጠን ድምጻቸውን የሚያሰሙበት ሁኔታ አለ፣ በንጽጽር አገር ቤት ካሉት በተሻለ መልኩ ማለት ነው። ይሄ ነው የኔ ያስተያየት። ሳሉላ መልካም። ለመንደርደሪያ ያህል የተቃዋሚ ድምጾች በጥቅሉ በኢትዮጵያ የፖለቲካ እንቅስቃሴ እንዲሁም የዲሞክራሲ ግንባታ ሊኖራቸው የሚገባ ሚናና አሁን ያላቸውን ስፍራ ነው እየተመለከታችሁ ያላችሁት። ዳዊት፣ በተመሳሳይ ያንተን እይታ እናስከትል። ተቃዋሚዎች ዛሬ በኢትዮጵያ ፖለቲካ እንቅስቃሴዎች ያላቸውን ስፍራ እንዲኖራቸው ከምትጠብቀው አንጻር። አዎ፣ በመጀመሪያ በጣም አመሰግናለሁ ለዚህ እድል ስለሰጠኝ። አሉ ተቃዋሚዎች፣ ተትሌ እንዳለው ለመንግስት ትልቅ እርዳታ አድርገው መንግስትን አካውንታብል አድርገው ነገ የተሻለች ኢትዮጵያ እንድትፈጠር ማድረግ የሚችሉ ግሩፖች መሆን ነበረባቸው። ነገር ግን እንግዲህ በሀገራችን ባለው ተጨባጭ ሁኔታ ምንም መፈናፈኛ የለም። ነገ ዛሬ ትንሽ አብቦ የሚታይ ፓርቲ ወይም መሪ ወደ እስር ቤት እና ወደ ቃሊቲ ሲሄድ ነው የምናየው እና ተቃዋሚዎቻችን ትልቅ ስራ እየሰሩ እያለ እዛም የሚደርስባቸው ትልቅ እንግልትና እንቅፋት፣ የማይሰሩ መንግስትም ደግሞ ባለው ሚዲያ በሙሉ አማራጭ መሪ እንደሌለ መቶ ሚሊዮን ያላትን ህዝብ ያላትን ኢትዮጵያ አንድ መሪ እንደሌላት አድርገው በየቦታው ሲናገሩ በጣም ያሳዝናል እና ደግሞ ያሉ የመሪዎችን ጉድለት አጉልቶ በማሳየት መሪዎችን ሴት አፕ በማድረግ እና እንዲህ አደረጉ ገሌ እንዲህ አደረገ እያሉ የመሪዎችን ውድቀት በማሳየት በህዝቡ አእምሮ ጠንካራ መሪዎች እንደሌሉ እያደረገ እያሳየ ነው። ዲስፓይድ ኦል ዲስ ግን በጣም ብሬቭ የሆኑ መሪዎች በየእስር ቤቱ አሁን በየክልሉም ለመብታቸው እየተነሱ ነው እና እዛ የምናየው የተቃዋሚዎች አካሄድ በጣም ያቆራናል። መልካም፣ በፖለቲካው ሜዳ የተሰለፉት ተቃዋሚዎች የስልጣን ላይ ያለ ኃይል እንቅፋት የሚፈጥርባቸው ሁኔታዎች የሚያዳግቷቸውን ያህል በበኩላቸውም ተጠያቂነት ሊኖራቸው ይገባልና የፖለቲካ ሂደት ውስጥ በእነሱም ዘንድ እንዲመጣ የሚፈልጉትን ለውጥ በራሳቸውም ማሳየት አለባቸው ከሚለው እምነት አንጻር፣ በተጓዳኙ ደግሞ ገና ጠንከር ብለው መውጣት ሲጀምሩ አደናቃፊው መብዛቱ ያን ሚዛን ጠብቆ ችግሮች ሲፈጠሩ ድርጅቶቹ ይበልጥ ሲዳከሙ ተመልክተናል። እና ሰማያዊ ፓርቲ ውስጥ የምታዩትን ፈተና እስከ ገባችሁ እስከተረዳችሁት ድረስ እንዴት አገኛችሁት? ምንድን ነው እየተካሄደ ያለው? ምን አይነት ሁኔታስ ሊፈጠር ይችላል የሚል ግምት አላችሁ? ተክሌ፣ እኔ ሰማያዊ ውስጥ የተፈጠረው ችግር አሉላ ሙሉ መረጃውም የለንም፣ ግን ስመለከተው ቅድም የገለጽኩልህ በተወሰነ መልኩ የኢትዮጵያ ውስጥ የሚያብብ ማበብ የሚገባውን የተቃዋሚ ፓርቲ ባህል ከላይ ከላዩ በእንጭጩ በመቀጨቱ ምክንያት የተፈጠረ ችግር ነው ባይነኝ። በተለይ ገዢው ፓርቲ ኢህአዴግ ማለት ነው፣ በየጊዜው ተቃዋሚዎች ብቅ ሲሉ አናት አናታቸውን ስለሚመቱ በቋሚነት ለአስር አመት ለሀያ አመት ዳበረ አደገ የምትለው ወጥ የሆነ የተቃውሞ እንትን አልተፈጠረም። ፓርቲ ወይም ድርጅት ለምሳሌ ብንመለከት የዛሬ የአስራ አንድ አመት አካባቢ ቅንጅት ጥሩ ሄዶ ነበረ። እያዋጨራረሱን የምትመለከተው ነው። ከዛ በኋላ እንደገና እንደ አዲስ ነው አንድነት የመጣው። እንደገና አንድነትም ትንሽ ማድረግ ሲጀምር ሊቀመንበሩ ብርቱካን ሚደቅሳ ታሰረች። እንደገና ደግሞ የሷ መታሰር ተከትሎ እንደገና ችግር ተፈጠረ። ሰማያዊ ፓርቲ ከዛ ውስጥ በቀለ ከላይ ከላዩ መሪዎቻቸው ሲታሰሩ ሲመቱ እንደ አዲስ ስለሚጀምር አዳዲስ ወጣቶች ናቸው ሰማያዊ ውስጥ ያሉት። የእውቀት ውስንነት ይኖራል። የሪሶርስ ውስንነት አለ እና ከዛ አስፈላጊ ግብአቶች የሚያስፈልጓቸው ነገሮች ውስን መሆን እያልከን ነው። ኤግዛክት ትክክል ትክክል። ለሱ እሱ ነገር ስለሌለ ከዛ የመነጨ ይመስለኛል። በእንጭጩ ስለሚመጡ እና አብዛኛው የግልጽ ነው። ምንም የሚያጨቃጭቅ አይደለም። አብዛኛው ተጠያቄነት የአንበሳውን ድርሻ የሚይዘው ያው የገዢው ፓርቲ ነው፣ ስርዓት ነው። እንዲያድጉ አይፈለግም ተቃዋሚዎች፣ እንደ ፖሊሲ ማለት ነው። ቋንቋቸውን ብትመለከት ይን ኃይለማርያም ደሳለኝ፣ የመንግስት ባለስልጣናትን አጠቃላይ ቋንቋ ብትመለከት፣ ሰማያዊ ፓርቲና ግንቦት ሰባትን የሚያዩበት አይን አንድ አይነት ነው። ሁለቱንም አገር ሀገር ቤት ተመዝግበው ፈቃድ ሰጥተዋቸው እየተንቀሳቀሱ የሚጠቀሙበት ቋንቋ ስትመለከተው በጣም ጠንካራ ኃይለኛ ወንጀለኞች የሚያደርግና የሻዕቢያ ና የግንቦት ሰባት ተላላኪዎች ምናምን ነው የሚሏቸው እና ይህን ስትመለከተው፣ ምን እንደውም ልጆቹ በጣም ጥሩ ብዙ ጥረት አድርገዋል፣ ሞክረዋል። ግን ደግሞ አንዳንዴ ከቆጥራቸው በላይ ይሆናል። በዚህ መልኩ ነው እመለከተው። አሉላ መልካም። ሰዓቱ አቶ አበቃ፣ ዳዊት እድል አላገኘም። በሚቀጥለው ሳምንት በሚኖረው ፕሮግራማችን ከዚሁን እነሳለን። የተቃዋሚ ድምፅ በዲሞክራሲ ግንባታው ምን አይነት ሚና ሊኖረው ይገባል? በውጭ የሚኖሩ ዜጎች አዎንታዊና ተጨባጭ ሚናስ፣ ሌሎችም ተያያዥ ሬታዎች ይነሳሉ። ለአሁኑ እንግዶችን አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሱዳን ስር የሰደደና መጠነ ሰፊ የምግብ እጥረት እንዲሁም እርሱን ተከትሎ የሚከሰተው ከፍተኛ የሰውነት መሟሸሽ ከተዘገበባቸው የዓለም ሀገሮች አንዷ ናት ሲል ይጀምራል የእለቱ ርሳ አንቀጽ። ዩናይትድ ስቴትስ ለሱዳን ለመስጠት የገባችውን የምግብ እርዳታ ይፋ ባደረገበት አትታው ቁጥራቸው ከሁለት ሚሊዮን በላይ የሚገመት ህጻናት እጅግ የከፋ የሰውነት መሟሸሽ ታይቶባቸዋል ሲልም ይቀጥላል ርሳ አንቀጹ። አሁን ድረስ የቀጠለው የጸጥታ ሁከትና ያስከተለው ከቀየ መፈናቀል ችግር ለእርሻ የሚሆን መሬት እጥረት ተዳምረው በዳርፉር በደቡባዊ ኮርዶፋንና በብሉ ናይል ግዛቶች ያለውን ከፍተኛ የምግብ እጥረትም አባብሰውታል። ሊደርስ የሚችለውን የሞት አደጋ ለመከላከልና የምግብ እጥረቱን ለመቀነስ ብሎም የምግብ ዋጋን ለማረጋጋት የዩናይትድ ስቴትስ ዓለም አቀፍ ተራድኦ ፕሮግራም ዩኤስኤአይዲ የ68 ሚሊዮን ዶላር ግምት ያለው አስቸኳይ የምግብ እርዳታ ለሱዳን እንደሚሰጥ ይፋ አድርጓል። ዩኤስአይዲ እንደ አውሮፓውያን የዘመን አቆጣጠር ከ2011 ዓ ም አንስቶ ጠቅላላ ግምቱ ከአንድ ቢሊዮን ዶላር በላይ የሚያወጣ የምግብ እርዳታ ለሱዳን ሕዝብ አቅርቧል ሲልም ርዕሳ አንቀጹ አረጋግጧል። ፕሮግራሙ የሚያቀርበው ይህ እርዳታ የምግብ እጥረቱ የገጠማቸውን ሱዳናውያን እንዲሁም ከደቡብ ሱዳንና ከሌሎች የጎረቤት ሀገሮች ተፈናቅለው በዚያች ሀገር ተጠልለው የሚገኙ ስደተኞችን ጨምሮ ቁጥራቸው ከሁለት ነጥብ አምስት ሚሊዮን በላይ የሚሆኑ ሰዎችን ይመግባል። እንደ ርዕሳ አንቀጹ ማብራሪያ በተባበሩት መንግስታት የዓለም ፕሮግራም ደብልዩ ኤፍ ፒ የሚከፋፈለው ይህ የምግብ እርዳታ አገሪቱ ውስጥ የተቀሰቀሱ ግጭቶችና የተፈጥሮ አደጋዎች ያስከተሉት መጠነ ሰፊ አገር ውስጥ ተፈናቃይነት እንዲሁም ኤልኒኞ የተሰኘው የተፈጥሮ አየር ንብረት መዛባት ያስከተለው ጉዳት ለሚጠይቁት ውስብስብ የአስቸኳይ ጊዜ እገዛ ወይም ደራሽ የሚሆን ነው። ኤልኒኞ ያስከተለው ድርቅ በተለያዩ አገሪቱ ክፍሎች የምግብ ሰብልና ለገቢ ማምንጫነት የሚዘሩ ወይም የሚመረቱ ሌሎች ምርቶች ከአማካይ በላይ መቀነስ በያዝነው የአውሮፓውያኑ 2016 የሚያስፈልገውን የምግብ መጠን በእጅጉ ከፍ ያደርገዋል። ፕሮግራሙ እድሜያቸው ከአምስት ዓመት በታች የሆኑ የሱዳን ሕፃናትን፣ ነፍሰ ጡር አልያም የሚያጠቡ እናቶችን፣ የትምህርት ቤቶችን የምግብ ፕሮግራምና እንዲሁም ለከፍ አደጋ የመጋለጥ እድላቸው ከፍ ያሉ ሌሎች ወገኖችን ለመርዳት በአጠቃላይም በዓለም በሶስተኛ ደረጃ ላይ የሚገኘውን የሱዳን የምግብ እጥረት ለመቋቋም የታለመ መሆኑን የጠቀመው የዕለቱ ርዕሰ አንቀጽ በሱዳን ለከፍተኛ ምግብ ተጋላጩ ሕዝብ ቁጥር እስከ አራት ነጥብ አምስት ሚሊዮን ሊደርስ እንደሚችልም አመልክቷል። በዚያች አገር ዋናው ዓለም አቀፍ የሰብአዊ እርዳታ አቅራቢ ዩናይትድ ስቴትስ በግጭቶች የተፈናቀሉትን ወገኖች ጨምሮ መጓጓዣ ሊደርስባቸው በሚችሉ አካባቢዎች ሁሉ ከሱዳን ሕዝብ ጋር ባላት አጋርነት በቁርጠኝነት መርዳቷን ትቀጥላለች ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችን የተገባደድ ነው። ዛሬ በዚህ በዋሽንግተን ዲሲ የሚታሰብ ነገ የሚከበር ቀን አለ። ነገ ቅዳሜ የዋሽንግተን ዲሲ ወይም ዲስትሪክት ኦፍ ኮሎምቢያ ኢማንስፔሽን ዴይ በመባል ይታወቃል በእንግሊዝኛው የዲሲ የነጻነት ቀን የተባለው እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 16 1862 ዓ ም ፕሬዚዳንት አብርሃም ሊንከን በዋሽንግተን ዲሲ ለነበሩ 3100 በባርነት የተያዙ ሰዎች ነጻ ያወጡበትን የህግ ድንጋጌ ፈርመዋል። ይህ ድንጋጌ የወጣው የፕሬዝዳንት ሊንከን ኢማንስፔሽን ፕሮክላሜሽን በመባልም ይታወቃል። አድማጮች ለምሽቱ የያዝነውን ማገባደዳችን ነው። የትግርኛ ስርጭት ነው። ቀጣዩ ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ በመደበኛ ዝግጅታችን እንመለሳለን። ያስተናግድናችሁ ቆንጅታየና አሉላ ከበደነን። መልካም ምሽት፣ ደህና ደሩ።